አቶ አበረ አዳሙ በጎጃም ስናን ወረዳ የብልጽግና ፓርቲ ወክሎ ተወዳድረው የህዝብ ይሁንታን በማግኘት ለፌዴራል ሕዝብ ተወካዮች ምክር ቤት አባልነት በቅተዋል። ባለፈው ቃል ገብተዋል የተወሰኑ ነገሮችን ለማካሄድ ከመንገድ ስራ ከሕክምና ተቋማት ግንባታ ጀምሮ አሁን ለዚህ ላበቃዎት ሕዝብ እግረ መንገዶን የምስጋና ቃልና አዲስ ቃል ኪዳኖ ምን ይሆናል ለመራጮ ሕዝብ? ለመረጥ ወረዳ ህዝብ ችግር ስብስን አምኖ ይፈጽምልኛል ብሎ ከብዙ ተፎካካሪዎች መሀል እኔም በከፍተኛ ደረጃ በነገራችን ላይ በዞኑ ከፍተኛ ድምፅም ያገኘሁኛል ስናን ወረዳ ህዝብ ነው ንት ያለው። በዚህ አጋጣሚ እጅግ በጣም ላመሰግን እወዳለሁ። የስናን ህዝብ ትልቅ ከትልቅ አዳራሽቸኛል ቃሉን ይፈጽማል ብሎ አምኖ በከፍተኛ ድምፅ ከተፎካካሪዎች ሁሉ ለእኔ ድምፁን ይሁንታውን ስለሰጠኝ እጅግ የላቀ ምስጋናዬን አክብሮቴን መግለጽ እፈልጋለሁ። መሪያ መንገዱንም የገባኋቸው ቃሎች አስፈጽማለሁ ብዬ የነበሩ መንገድ ለምሳሌ አስፋልት ከደብረ ማርቆስ ሞጣ በረብ ቀበ አቋርጦ መሄድ ቢሆኑን አቋርጦ ኢትዮጵያም ታላቁን ተራራ አቋርጦ የሚሄድ አስፋልት መንገድ እንዲሰራ የገባሁት ቃል አለ። እሱን እስከ መጨረሻው ድረስ የሚሄድበት ነው። ለድምፅ ለማ ሶስት ብቻ ዝም ብሎ ያደረግኩት አይደለም። ተግባራዊ ይሆናል ብዬ አምናለሁ። እስከ መጨረሻውም የምታገልበት አንደኛው ነው። ሌላው ውሃ እዚሁ የለውም። ወረዳው እስካሁን ድረስ የወረዳው ከተማ ውሃ የለውም። ከታች ነው ርቀት ካለ ቦታ ነው ውሃ የሚሳብለት ተጀምሯል። እሱኛውም ከአስራ አምስት ወይም ከዚያ በላይ ከሆነ ኪሎ ሜትር ነው የተጀመረው ተንተራ ከሚባል አካባቢ ለደብረ ማርቆስ ቅርብ የሆነ ቦታ ነው። ወደ እንዲያውም ከሀያ በላይ ሳይሆን ይቀራል ኪሎ ሜትሩ ሀያ ሰባት ከዚያ ነውና ውሃ ቁፋሮ ተጀምረዋል። መስመሩ እየተዘረጋ ነው ያለው። እሱኛውም እንዲያልቅ የበኩሌን ጥረት አደርጋለሁ። ሁለት ጤና ጣቢያዎች ነው ያሉት። አንድ ራ ተጨማሪ እየተሰራ መሆኑን አይቻለሁ። ለወረዳው ይህ በተለያየ ሮጌያ ከተማ ውስጥ ያለው ጤና ጣቢያ ምን ባዶ ህንፃ ነው ያለው እንጂ፣ ስለዚህ የተሟላ መሳሪያ ለማስገባት ሰፍሰዋሉ አዳማን ላይ የሚባሉ ወሲድን ሀገር ውስጥ የሚኖሩ ማቴሪያሉን የመረመሪያ መሳሪያዎች፣ ሌሎችም ለተቋሙ የሚያስፈልጉ ጉዳዮችን በእርዳታ ለማግኘት ከእሳቸው ጋር እየሰራ ነው ያለ ነው። በትምህርት ረገድም እንደዚሁ የጠናት እንዲመጣ የአትሌቲክስ ማሰልጠኛ መንበርን በመስራት የመሰረት ድንጋይ ተጥሏል። እሱም ግብ እንዲደርስ አስፈላጊውን ጥረት እማልሆኑን ቃሌም መቼም ቢሆን እየፈለገው አሁን ወቅት ኢትዮጵያ ውስጥ ብርቱ ጉዳይ ሆኖ ያለው ነገር የሰላም የጸጥታ ጉዳይ ነው። በተለይም እርሶ ከተወከሉበት የአማራ ክልል አካባቢ ውስጥ ያለው የጸጥታና ሰላም ጉዳይ በምን ሁኔታ ላይ ይገኛል? ከዛ ጋስ ተያይዞ በአገር አቀፍ ደረጃ የአሳሳቢነቱ ምን ያህል ነው? ምንስ መደረግ አለበት ይላሉ። የሀገራችን ጉዳይ በሁለት መልኩ የሚታይ ነው። አንደኛው ውስጣዊው ችግር ነው። ሌላኛው ደግሞ የውጭ ወራሪም አለበት። የሀገር ውስጥ ብቻ ብቻ የተከሰተ ችግር አለን። በእርግጥ የተያያዘ ነገር ነው፣ ችግሩ የተያያዘ ነው። በተላላኪነት ተቀብሎ የግብፆችንና የሱዳኖችን ተልኮ በመቀበል ኢትዮጵያን ለማፈራረስ ኢትዮጵያን ለማፍረስ ደግሞ በመጀመሪያ ደረጃ አማራን ማጥፋት እንደሚያስፈልግ ተማምለው ቃል ገብተው ያንን ቃላቸው ወደ ተግባር እየገለጹ ያሉበት። የሚያሳዝነው ነገር ሰዎች ብቻ አይደሉም። አማራ ክልል የተገኘ እንስሳም ሰውም ጭምር ነው እየተጨፈጨፈ ያለው። ይህንን ትነግ በአንዳንድነት እያካሄደ ያለው ዘመቻ ከፍተኛ ምስቅልቅል ፈጥሯል። መጭፈ መደናቀቅ ነበር። ብዙ ንጹሐን ዜጎች ተጎድተዋል። የሃይማኖት ተቋማት መስጊዶች፣ አብያተ ክርስቲያናት ምሽግ ሆነው እንዲቃጠሉ እንዲወድሙ ተደርጓል። ትልቅ ክብርና ቦታ የሚሰጣቸው ንዋየ ቅድሳት ተዘርፈዋል፣ ተረግጠዋል፣ ተንቋሸዋል። የሚገርመው ነገር ደግሞ ጠላትን በአገሬን በጠላት አላስገፍርም ብለው አንገታቸውን የሰጡ ለደርቡሽ የሰጡ ከጣሊያኖች ጋር ሲዋጉ ተአምር ስኝ ገድል ያስመዘገቡ ጀግኖች የእናሉ አባነጋና የአጼ ዮሐንስ ልጆች ከሱዳን ጋር ሆኖ ዛሬ የአጼ ዮሐንስ ጭንቅላት ኦምዱርማን ሆኖ ሱዳን ውስጥ እየተጎበኘ ነው ያለው። ሚገር ያን ሄደው በአስራ ስምንት ሰማንያ አንድ ላይ የአጼ ዮሐንስ ልጆች ግን ከሱዳኖች ጋር ግንባር ፈጥረው ዛሬ ኢትዮጵያን ሊያፈርሱ በይፋ አውጀው አማራ ላይ፣ አፋር ላይ በጣም ዘግናኝ የሆነ ስራ እየፈጸሙ ነው ያሉት። ይሄ በጣም የሚያሳዝን ነገር ነው። ነገር ግን መጀመሪያ ባደረጉት ድርጊት ሰው መደናገጥ ነበረ። ተደናግጧል፣ በጭካኔያቸው ተገርሟል። አሁን እጅግ በሚገርበው አንድ ቤተሰብ ውስጥ አራት ወንድማማች ባልና ሚስት መነኮሳት፣ የመንግስት ሰራተኛው፣ አርሶ አደሩ እንዳለ ሆ ብለው ወደ ማሰልጠኛ ገብቶ ሰራዊቱን ተቀላቅሏል። እና አሁን ያ መጀመሪያ መደናገጥ የመጀመሪያ እንዴት ወንድሞቻችን በእኛ ላይ ይህም ይሰራሉ ብሎ እንደተአምር የማየት ሁሉ እየቀረ አውሬ ጠር ሰው ሳይበሏት ኢትዮጵያን ሳይበሏት በፊት አሁን በጥሩ ደረጃ ላይ ነው። በፌደራል ደረጃ በክልሎች ያሉት ለሀያ ሰባት ዓመታት ኢትዮጵያን ለማፍረት ሰርተውት የነበረ ደባ ሁሉ ተጋልጦ አሁን የኢትዮጵያ ሕዝብ እንደ አንድ ሰው እየተንቀሳቀሰን ያለው እራሳቸው ያፈረሷትን ኢትዮጵያ ወይም ሊያፈርሷት ትልቅ ደባ የሰሩባት ኢትዮጵያን በራሳቸው ውድቀት ደግሞ መልሰው ወደ አንድነቷ እያመጧት ነው። አጋጣሚው ደግሞ ህዝብ ያሸንፋል። የተገፋው ህዝብ ደግሞ የበለጠ አሸናፊ ነው። አወያይም ሆነ በጉጉትም የሚጠበቀው ጉዳይ ቢኖር መስከረም 24 የሚካሄደው የፌዴራል መንግስት ስረታ ነው። ከዛም ጋር ተያይዞ ምን አይነት ብሔራዊ አጀንዳዎች በቀዳሚነት የመንግስት አንገብጋቢ ጉዳዮች ሆነው ይቀርባሉ የሚለውንም ለማወቅ እንደዚሁ ከፍተኛ የሆኑ ጉጉቶች አሉ። ብቃት ያላቸው የካቢኔ አባላትን እንደዚሁ በትውውቅና በአማላጅነት ሳይሆን ሰዎች ለፓርቲ ታማኝነታቸው ታይቶ ሳይሆን ለሀገር ለህዝብ ጠቃሚ የሆነ እውቀትም ብቃትም አላቸው ከሚል አኳያ ይመደባል። ካለፈው አሁኑ በዚህ መልክ የተሻለ ሊሆን ይችላል የሚሉ ብዙ በጥርጣሬም ሆነ በተስፋ የሚጠብቁ ወገኖች አሉ። የዚህ የመንግስት ምስረታ ማለት ምን ማለት ነው? ለወደፊቱ የኢትዮጵያ መንግስት ለህዝብ አገልጋይነት አዲሱ ፓርላማ

እየተመረጡ ወይም የተወደዱ ተቀባይነት ያላቸውን ሰዎች ነው በመጀመሪያ ለፓርላማን በተለያየ መልኩ በተለያየ ስነ ምግባር ላይ ሙያ ሙያ ላይ ያሉ ሰዎች ናቸው ወደ ውድድሩ እንዲገቡ ዎች ሆነው እንዲቀርብ የተደረገው። በዚያም መሰረት ህዝቡ ብዙ ቅሬታ እንኳን ያለበት ለምሳሌ የሰላም ቅሬታ የሰላም ችግር ነበረበት፣ የኢኮኖሚ ችግር የመኖር ችግር ነበረበት። ያ ሁሉ እያለቅን የቀረቡት ህንጸቦች በማየት እነዚህ በእርግጥም ከተጋረጡብን ችግሮች ሁሉ ሊያወጡን ይችላሉ የቀረቡ ጭዎች ብሎ ሙሉ ድምፅን ሰጥቷል። ይህ ማሳያ ነው። በተለይ አዲስ አበባ ላይ ስብሰብ ችግር ያለባት ከተማናት። አዲስ አበባ የተለያዩ ጥያቄዎች የሚነሱባት ከተማናት። አንድ ግን ከፎካካሪ ፓርቲ ሳይገባ የብልጽግና ተወዳዳሪዎችና አንድ ግለሰብ ተወዳዳሪ ብቻ ማህዘጥ ዋዳ ንኤል ገብቷል። ይህ የሚያሳየው ህዝቡ ማን ሊጠቅመው ማን ደግሞ ዝም ብሎ ለምርጫ ተስቀሳ ያህል እንጂ ጥር ለቀለው ሊያመጣለት የሚችል እንዳልሆነ በደንብ አበጥሮ ያየበት እናም ይሆንኛል ያለውን ፓርቲ ይሁንታውን የሰጠበት አማራጭ ወይም ምርጫ ነበረ። አሁን ብሔራዊው አጀንዳ ሊሆን የሚችለው ቀዳሚው ሰላም ነው ብዬ አምናለሁ። ለሁለቱም መርሰማው ቢሆንም አጀንዳውን ሰላምን በመላ ሀገራችን የማረጋገጥ ጉዳይ ሰላምን በ ጎረቤቶቻችን ጭምር እንዲመጣ ደሁን ከዚህ ቀደም የነበረውን ክብር አቅምን አጠንክሮ የመሄድ ጉዳይ፣ ውስጣዊ አንድነትን የማጠንከር ጉዳይ ከሁሉም በላይ ጥረት የሚሰጠው ነው ብዬ አምናለሁ። ከዚያም በላይ ከጦርነት ጋር ተያይዞ፣ ከዘረፋው ጋር ተያይዞ ትህነግ ባደረሰው የዘረፋ የማውደም ችግር ኢኮኖሚውም ምን ያለ ተጎዳ የምናውቀው ነው። ስለዚህም ኢኮኖሚውን እንዲያገግምና በፍጥነት ሊያድግ የሚችልበት መንገድ የማመቻቸት ጉዳይ ይኖራል። ከሁሉም በላይ ከሁሉም በላይ ወደ አንዲት ጠንካራ ኢትዮጵያን የመመስረት መስረት ስራ ይሰራል ብዬ አምናለሁ እግረ መንገድም በአደረጃጅቱ አዲሱ መንግስት አደረጃጅት ላይ ብቃት ያላቸው ሰዎች ቀደም ሲል ጥያቄ ላይ አንተም እንደጠቀስከው አቶ ከተውን በከከይ ልከክ በአበልጅነት በመንደር ልጅነት ወይም እንደ ለማዳ ውሻ ጅራትን በመቁላት ሰዎች በመጠቃቀ- በመጠቃቀስ ሳይሆን ሊሰሩ ይችላሉ የሚባሉ ብቃት ያላቸው የትምህርት ዝግጅታቸውም የስራ ልምዳቸውም አፈጣጠማቸውም ታይቶ በህዝብ ዘንድ ያላቸው ተቀባይነትም ታይቶ ወደ ስልጣን የሚመጡበት ሁኔታ ይመቻቻል። ጥሩ ዘመናዊ መንግስት፣ የኢትዮጵያን ማዕከል ያደረገ መንግስት ለመንደሩ ሳይሆን ኢትዮጵያን ማዕከል ያደረገ ለኢትዮጵያ ሰላም፣ ለኢትዮጵያ ኢኮኖሚ እድገት የኢትዮጵያ ብልጽግና እርግጥም ያለውን ጊዜ ሁሉ አሟጦ ሊሰራ የሚችል መንግስት ወይም እንዲህ ያሉ ስብስቦች ያሉበት መንግስት ይቋቋመለን ተስፋ እናደርጋለን። ለዚህም እንሰራለን። አቶ አበረ አዳሙ የኢፌዴሪ ህዝብ ተወካዮች ምክር ቤት አባል፣ ስለ ቃለ ምልልሱ እናመሰግናለን። መልካም የአገልግሎት ዘመን። እኔም በጣም ኤስቢኤስ ሬዲዮ እዚህ ድረስ ፈልጋችሁ ሀሳቡ እንዲያካፍለን ብላችሁ እድሉን ስለሰጣችሁ እጅግ በጣም አመሰግናለሁ። ገብረ ክብር ልኝ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።